በኢትዮጵያ ምርጫ ከመካሄዱ በፊት የእርቅና የሽግግር መንግስት እንዲቋቋም ሲል አብሮነት የተባለ አንድ አዲስ የሶስት ፓርቲዎች ጥምረት ጥሪ ያቀረበ፣ መንግስት ታግተው ለሚገኙ ተማሪዎች ቅድሚያ ሰጥቶ ነጻ የሚወጡበትን መንገድ እንዲፈልግ ሲልም ጠይቋል። መለስካቸው አምሃ ዝርዝሩን ይዟል። ከጥቂት ሳምንታት በፊት በኢትዮጵያውያን ዴሞክራሲያዊ ፓርቲ ዴፓ ህብር ኢትዮጵያ ፓርቲና የኢትዮጵያ ሀገራዊ ንቅናቄ የተመሠረተው አብሮነት ለኢትዮጵያ ፌዴራላዊ አንድነት ዛሬ በሰጠው ጋዜጣዊ መግለጫ ብሔራዊ ደህንነት ከምርጫ በፊት የሚል ኃይለ ቃል አስቀድሟል። አብሮነት በመግለጫው እንደሚለው ሀገሪቱ ዛሬ በአሳሳቢ የብሔራዊ ደህንነት ስጋት ላይ ትገኛለች። ወደየት አቅጣጫ እየሄደች እንደሆነም ግራጋቢ ሁኔታ ውስጥ የምትገኝ እንደሆነችም አደረግኩት ባለው ግምገማ እንደደረሰበትም ያብራራል። በዚህ ሁኔታ አገራዊ ምርጫ ለማካሄድ በሞከርም አገሪቱን ወደ ባሰና ከቁጥጥር ውጭ ወደሆነ የፖለቲካ ቀውስ ውስጥ ሊያስገባት እንደሚችል ያደረበትን ስጋት ትምረቱ ይገልጽና ለዚህ መፍትሄ ነው ያለውን ያቀርባል። አቶ ግዛቸው አንማው በኤዴፓ የስራ አስፈጻሚ አባል መግለጫውን በንባብ አሰምተዋል። ይህንን ነባራዊ ሁኔታ በወሳኝ መልኩ ቀይሮ አገሪቱን ወደ መዋቅራዊ ዴሞክራሲ የማሸጋገር ብቃትም ሆነ ፍላጎት አሁን በስልጣን ላይ የሚገኘው መንግስት እንደሌለው አብሮነት ይገነዘባል። ስለሆነም አገራዊ ምርጫ ማካሄዳችን ለተወሰነ ጊዜ እንዲራዘም እና እንደ ሀገር ሰላማዊ፣ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉንን ተግባሮች በብቃት ማከናወን የሚያስችልን አንድ የእርቅና የሽግግር መንግስት እንዲቋቋም ጥሪያችንን በድጋሚ እናቀርባለን። ይህ የእርቅና የሽግግር መንግስት ለምንና እንዴት መቋቋም እንዳለበትም መንግስትና የፖለቲካ ኃይሎች ተገናኝተው መወያየትና መደራደር በአስቸኳይ መጀመር እንዳለባቸው አጥብቀን እናሳስባለን። አብሮነት በዚህ የጽሁፍ መግለጫው እንዳስታወቀው የምርጫ ጉዳይን በተመለከተም መንግስትና ፓርቲዎች መወያየት አለባቸው ይላል። ብሔራዊ ምርጫ ቦርድ ከጥቂት ሳምንታት በፊት ያቀረበው ረቂቅ ምርጫ መርሃ ግብርም ምርጫው በመካሄዱ ላይ አስቀድሞ ውሳኔ ማሳረፉንም ከጊዜውና ከሀገሪቱ ሁኔታ አኳያ ትክክል አይደለም ይላሉ አቶ ልደቱ አያሌው ከኢዴፓ። አሁን ጥያቄው ያለው ነሐሴ አስር ይሁን ሰኔ አስር ይሁን መስከረም አስር ይሁን ምናምን፣ መግለጫችን ላይ በግልጽ እንዳስቀመጥ ነው ጥያቄው ይህ አይደለም አሁን ይሄ ከሀገር ሕልውና ጋር የተያያዘ ምርጫ መቼ ነው መካሄድ ያለበት በአጠቃላይ በሚለው ጉዳይ ላይ መንግስትና የፖለቲካ ፓርቲዎች ቁጭ ብለን መነጋገር፣ መደራደር መቻል አለበት። በዛ መልኩ ነው መወሰን ያለበት እንጂ አንድ ምርጫ ቦርድ የሚባል አካል ብድግ ብሎ እኔ ነኝ ምርጫ የሚመለከትን ጉዳይ የሚያገባኝ ብሎ የሚወስነው ነገር አይደለም። ምክንያቱም ሀገራችን የተለየ ሁኔታ ውስጥ ነን፣ የሽግግር ሂደት ውስጥ ነን፣ የለውጥ ሂደት ውስጥ ነን እየተባለ አይደለ እንዴ? በለውጥና በሽግግር ሂደት አንድ ተቋም ብቻውን አይወስንም። የሚወሰነው ነገር በድርድር ነው በውይይት ነው በምክክር ነው ይሄ መሆን አለበት ነው እያለ ያለ ስለዚህ ታይም ቴብሉ ላይ ራሱ ገብተን የመወያየት ፍላጎት የለንም መጀመሪያ መቼ ነው መካሄድ ያለበት ምን ሁኔታ ኢትዮጵያ ውስጥ ሲፈጠር ነው መካሄድ ያለበት በሚለው ላይ መስማማት አለ የኢትዮጵያ አገራዊ ንቅናቄ መሪ አቶ ይልቃል ጌትነት በበኩላቸውም የጥምረቱን አቋም በሌላ መልኩ አብራርተዋል ይሄ ሁሉ ነገር የመጣብን በአጠቃላይ በሀገራችን መዋቅራዊ ችግር አለብን የፖለቲካ ኤሊቶች አለመስማማት አለ ነገን በራስ አምሳን ለመፍጠር አለመተማመን አለ እነዚህ ነገሮች ደግሞ ባያችኋቸው ሁሉ መገለጫዎች፣ ቤተ ክርስቲያንና መስጊድ ሲቃጠል፣ ተማሪ ሲታገት፣ ዩኒቨርስቲዎች ሲዘጉ፣ 35 40 ሺህ ተማሪ ሲሰደድ፣ ክልሎች አንታዘዝም ለአቃቢ ሕግ ወንጀለኛ አንሰጥም ብለው 1600 ሰው ወንጀለኛ በኢትዮጵያ ውስጥ እየተንሸራሸረ መጠየቅ ሳይችል፣ እነዚህ ሁሉ መገለጫዎች የአጠቃላይ ፖለቲካችን መታከም ያለበት አገራዊ ውይይትን የሚጠይቅ እርቅን የሚጠይቅ ሽግግርን የሚጠይቅና የጋራ ሮድማፕና የጋራ ኮሌክቲቭ ቪዥን እንዳገር የሚያስፈልግብን ጊዜ ላይ ነን። መግዛት ከፈለጉ ይግዙን፣ ሌላ በሽታና ዳ በምርጫ ሰበብ አይጨምሩብን ነው። ኛ የአብሮነት መግለጫ ሌላው ያተኮረበት ጉዳይ አሸባሪ ኃይሎች ባላቸው አካላት በቅርቡ የታፈኑት የደምቢዶሎ ዩኒቨርሲቲ ተማሪዎችን ነው። በአብሮነት የጽሑፍ መግለጫ መሰረት መንግሥት ለእነዚህ ታጋቾች ጉዳይ ቅድሚያ ትኩረት አልሰጠም። ይሁንና ለአንድ አገር መንግሥት ከዚህ በላይ አሳሳቢ ሁኔታ እንደሌለም ይገልጻል። አቶ ብዛቸው አንማው ሕዝባችን የነኚህ ታጋች ተማሪዎች ደህንነትና ህልውና በተመለከተ ከፍተኛ ግራ መጋባትና ጭንቀት ውስጥ ወድቋል። ስለሆነም መንግሥት ከማንኛውም አገራዊ ጉዳይ በላይ ለነኚህ በእገታ ላይ ለሚገኙ ልጆቻችን ነፃ መውጣት ቀዳሚ ትኩረት ሰጥቶ እንዲሠራ፣ ታጋቾች ስለሚገኙበት ሁኔታ ግልጽና ተጨባጭ መረጃ በአስቸኳይ እንዲሰጥ አብሮነት ይጠይቃል። መገናኛ ብዙሃንም ይህ ጉዳይ በልዩ ትኩረት በመከታተልና ተጨባጭ መረጃ ለህዝብ በማቅረብ የበኩላችሁን የሙያና የዜግነት ኃላፊነት እንድትወጡ በዚህ አጋጣሚ ጥሪያችንን እናቀርባለን። መግለጫው በተለይ በምርጫ ቦርድ አንዳንድ ውሳኔዎችና አሰራሮች ጥቂት የማይባሉ ጥያቄዎችን አንስቷል። አቋሞችንም አንጸባርቀዋል። ቪኦኤ በእነዚህ ጉዳዮች የምርጫ ቦርድ ያለውን አስተያየት የቦርዱን ምክትል ሰብሳቢ ጠይቋል። ይሁንና ምክትል ሰብሳቢ አቶ ውሸት አየለ የተሟላ መልስ ለመፍጠት የሚያስችል ዝግጅት ለማድረግ ጊዜ ስለጠየቁ በነገ ዕለት ይህን ይዘን እንመለሳለን መለስ ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ